sport. ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ሳምንታዊ የስፖርት ጥንቅራችንን ይዘን ቀርበናል። በሳምንቱ መጨረሻ የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን የቡሩንዲያቸውን አምስት ለዜሮ በሆነ ሰፊ ልዩነት ድል አድርጓል። በእንግሊዝ ፕሪምየር ሊግ በሞሳላ የባከነ ሰዓት ግብ ሊቨርፑል ማንቸስተር ዩናይትድን ሁለት ለዜሮ ድል አድርጎ በዋንጫ ግስጋሴው ገፍቶበታል። በቡንደስ ሊጋው ቦሩሲያ ሚንሽን ግላድባህ አንድ ደረጃ ዝቅ ሲል፣ ባየር ሚንሽን ከፍ ብሎ ደረጃውን ተረክቦታል። ቦሩሲያ ዶርትሙንድም ቀንቶታል። በሜዳ ቴኒስ የአውስትራሊያ ግጥሚያ የ15 ዓመቷ ታዳጊ እውቋን አሜሪካዊት የሜዳ ቴኒስ ተጫዋች ድል ነስታት አለች። ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆዩም እግር ኳስ። በሳምንቱ መጨረሻ ላይ በተከናወኑ የሴቶች የዓለም ዋንጫ የእግር ኳስ ማጣሪያ የመጀመሪያ ዙር ግጥሚያዎች ኢትዮጵያና የምዕራብ አፍሪቃዊቷ ጊኒ ቢሳዎ ከሜዳቸው ውጪ አስተማማኝ ድል አስመዝግቧል። የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን ቅዳሜ ከሜዳ ውጪ ቡጁምቡራ ከተማ ልዑል ረዋጋ ሶሬ ስታዲየም ውስጥ ከቡሩንዲ ጋር ባካሄደው ግጥሚያ አምስት ለዜሮ አመርቂ ድል አስመዝግቧል። ብሔራዊ ቡድኑ ይህን ድል ያስመዘግበው የዝግጅት ጊዜ ማጠር ችግሮች እንደገጠመው በተነገረበት ወቅት ነው። እንደ ኢትዮጵያ ሁሉ ጊኒ ቢሳውም ማውሪታኒያን በሜዳዋ ንዋክቾት ስታዲየም ስድስት ለዜሮ የግብ ጎተራ አድርጋ ኩም አድርጋታለች። በሳምንቱ መጨረሻ ላይ በተከናወኑ ሌሎች ግጥሚያዎች ቡርኪና ፋሶ በመዲናዋ ዋጋድጉ ጋምቢያን ሶስት ለሁለት፣ ደቡብ አፍሪቃ ዛምቢያን በሜዳዋ ሉሳካ ከተማ ውስጥ ሁለት ለዜሮ ሲያሸንፉ ማላዊና ዚምባብዌ ያለምንም ግብ ተለያይቷል። ጋቦን ከዲሞክራሲያዊ ኮንጎ ሪፐብሊክ ጋር የነበራት ግጥሚያ ባለቀ ሰዓት በኮንጎ ከውድድሩ መውጣት ሳይከናወን ቀርቷል። የመልሱ ግጥሚያ በሚቀጥለው የሳምንቱ መጨረሻ ላይ ይከናወናል። እንደ ጎርጎሮስ አቆጣጠር በ2018 ፈረንሳይ ውስጥ በተከናወነው የሴቶች የዓለም ዋንጫ የእግር ኳስ ፍጻሜ ግጥሚያ ስፔንን ሶስት ለአንድ ድል አድርጋ ዋንጫውን የወሰደችው ጃፓን ናት። በእንግሊዝ ፕሪምየር ሊግ ሊቨርፑል አሁንም ከግስጋሴው የሚያስቆመው አልተገኘም። ትናንት ሊቨርፑል በሜዳው አንፊልድ ተጋጣሚው ማንቸስተር ዩናይትድን ሁለት ለዜሮ ድል በማድረግ ደጋፊዎቹን አስቦርቋል። የመጀመሪያዋን ግብ በ14ተኛው ደቂቃ ላይ ለሊቨርፑል ከመረብ ያሳረፈው ተከላካዩ ቬርጂል ቫንጂክ ነው። የትናንቱ የሊቨርፑል ሁለተኛ ግብ ሞሐመድ ሰላህ ማንቸስተር ላይ ለመጀመሪያ ያስቆጠራት ግብ ሆና ተመዝግባለች። ሊቨርፑልም ከ30 ዓመታት ወዲህ ለመጀመሪያ ጊዜ የፕሪምየር ሊጉን ዋንጫ ለማ ሳት ሰዓት በግስጋሴው እንዲገፋ አስችሎታል። ሊቨርፑል ለዓመታት የተመኛትን ዋንጫ ለማንሳት ከእንግዲህ ማሸነፍ የሚጠበቅበት አስር ጨዋታዎችን ብቻ ነው። ሊቨርፑል እስካሁን ባደረጋቸው 22 የፕሪምየር ሊግ ግጥሚያዎች 21ንም ድል አድርጓል። አንድ ተስተካካይ ጨዋታ እየቀረው በ16 ነጥብ ልዩነት የደረጃ ሰንጠረዥንም እየመራ ይገኛል። ደጋፊዎቹ በትናንቱ ግጥሚያ አንፊልድ ስታዲየም ውስጥ ሊጉን እናሸንፋለን እያሉ ሲዘምሩ ተሰምቷል። ሆኖም ጀርመናዊው የሊቨርፑል አሰልጣኝ ሥልጣኝ ዩርገን ክሎፕ ለፈንጠዝያው ገናንን በማለት ቀሪ ጨዋታዎች ላይ ትኩረት ማድረግ እንደሚፈልጉ ተናግሯል። ባለፈው የፕሪሚየር ሊግ 38 ግጥሚያዎች ሊቨርፑል 97 ነጥብ አግኝቶ ዋንጫ ከማግኘት የተስተጓጎለው ማንቸስተር ሲቲ በአንድ ነጥብ ብቻ በልጦት ነበር። በፕሪምየር ሊጉ አንድ ተስተካካይ ጨዋታ የሚቀረው ሊቨርፑል 64 ነጥብ አለው። ተከታዩ ማንቸስተር ሲቲ 48፣ ላይስተር ሲቲ 45 ነጥብ አላቸው። አራተኛ ደረጃ ላይ የሚገኘው ቸልሲ 39 ነጥብ መሰብሰብ ችሏል። ማንቸስተር ዩናይትድ አምስተኛ ደረጃ ላይ ሲገኝ 34 ነጥብ አለው። አርሰናል በ በአስረኛ ደረጃ ላይ 29 ነጥብ ይዞ ይገኛል። አስቶን ቪላ፣ ቦርመስ እና ኖርዊች ሲቲ ወራጅ ቀጠና ውስጥ ይገኛሉ። ትናንት በሊቨርፑል ሽንፈት የገጠመው ማንቸስተር ዩናይትድ ግብ ጠባቂው ሰርጂዮ ሮሜሮ ከመኪና አደጋ ለጥቂት መትረፉ ብዙዎችን አስደንግጧል። ግብ ጠባቂው ከጉዳት ቢተርፍም 200ሺህ ዩሮ የምታወጣው ላምቦርጊኒ ተሽከርካሪው ግን የማ ማንቸስተር ዩናይትድ ሜዳ አቅራቢያ በሚገኘው ጎዳና ላይ ከፊት ለፊት ተጨራምታለች። በትናንቱ የማንቸስተር ዩናይትድና ሊቨርፑል ግጥሚያ የተሰለፈው ዴቪድ ደጊያ ነበር። ሰርጂዮ ሮሜሮ ብዙውን ጊዜ የተሰለፈው በአውሮፓ ሊግ፣ ኤፌ ካፕና የእንግሊዝ ሊግ ግጥሚያዎች ላይ ነው። ቡንደስሊጋ ከክረምት ረፍት በኋላ ዳግም በጀመረው የቡንደስሊጋ የመክፈቻ ጨዋታ አርብለት ሻልከ ቦሩሲያ ሚንሽንግላድ ባህን በጨዋታ በልጦ ሁለት ለዜሮ አሸንፏል። ቦሩሲያ ሚንሽንግላድ ባህ የዛሬ ወር በ17ኛ ዙር ግጥሚያ ወቅት ከሄርታ በርሊን ጋር ያለምንም ግብ በመለያየቱ ነጥብ ጥሎ ነበር። አሁንም በድጋሚ ነጥብ በመጣሉ ከሁለተኛ ደረጃው ወደ ሶስተኛ ተንሸራቷል። የመክፈቻ ጨዋታው አርብ ማታ ሲጠናቀቅ ሁለተኛው የጀርመን ቴሌቪዥን በእንግሊዝኛ ምህጻሩ ሴዴ ዝኔፍ በተሰኘው የጀርመን የቴሌቪዥን ጣቢያ ላይ እንደተለመደው የጨዋታ ትንታኔ ሲሰጥ፣ በቲቪ የስፖርት ባለሙያ ሆኖ የሚቀርበው ኦሊቨር ካን የሻልካ አሰልጣኝ ባሉበት የቀረበለት ጥያቄና መልስ የመገናኛ አውታሮችን ትኩረት ስቦ ነበር። ኦሊቨር ካን ከዘንድሮ የጎርጎሪዮሱ አዲስ አመት መጀመሪያ ቀን አንስቶ የባየር ሚሽን አመራር አባል መሆኑ ተገልጧል። በጀርመን ብሔራዊ ቡድን ትልቅ ስፍራ የነበረው የ50 አመቱ ኦሊቨር ካን ለባየር ሚሽን ቡድን 14 ዓመታት በግብ ጠባቂነት አገልግሏል። አሁን ደግሞ በአመራር አባልነት ለማግኘት ይኸው የኦሊቨር ካምፕ ቡድን ባዮ ሚሽን የሻልከ ቁጥር አንድ ግብ ጠባቂ አሌክሳንደር ኒውብልን ሳይወስዱ አልቀረም ተብሎ ይነገራል። የ23 ዓመቱ ግብ ጠባቂ አሌክሳንደር ባዮ ሚሽን በበጋ ወራት የአምስት ዓመት ውል እንደሚያስፈርመው ገልጦ ነበር። እናም ሞጭልፎ ሳይወስዶ እንዳልቀረ ይነገራል። በአርቡ ግጥሚያም ለሻልከ የተሰለፈው በፊት ሁለተኛ ግብ ጠባቂ የነበረው ማርኩስ ሹበርት ነበር። የቲቪ አስተናጋጁ ኦሊቨር ካንን ስለ ግብ ጠባቂው የጠየቀው እንዲህ ሲል ነበር። በእውነቱ ግብ ጠባቂው ማርኩስ ሹበርትን እንዴት አገኘው? አሁን ከሁለተኛ ግብ ጠባቂነት ወደ አንደኛ ከፍ ብሏል አይደል ሲል ነበር ጥያቄው ምጸት አዘን ነውም ጥያቄውን ኦሊቨር ካን ከመመለሱ በፊት ግን የሻልኮ አሰልጣኝ ዴቪድ ቫግነር ሳቅ ብለው በፍጥነት አሁን ይሄ የምር ያስቃል ጥያቄው ለሱ ሲቀርብለት አይደል አሉ እሳቸውም በምጸት ኦሊቨር ካንም ቡድኑ የሰራውን ስለሚያውቅ ነው መሰል ለአፍታ ሳቅ ቢያፍነውም ወዲያው ግን ጥያቄውን በአግባቡ በመመለስ ማርኩስ ሹበርትን አድንቋል። አሌክሳንደር ኒብል የቀይ ካርድ ቅጣት ስላለበት በሚቀጥለው ቅዳሜ ሻልከ ከባያ ሚንሽን ጋር ሲጫወት መሰለፍ አይችልም። ከዚያ በኋላ ግን የቀይ ካርድ ቅጣቱ ይነሳለታል። እናም ከሻልከ ጋር ይቀጥላል። አልያስ ወደ ባያ ሚንሽን እንደተባለው ይሄዳል። ያኔ ይለይለታል። ሻልከ ቅዳሜ ዕለት ሶስተኛ ዲቪዚዮን የሚገኘው ፕሮይስን በወጣት ተጫዋቾቹ ሁለት ለዜሮ ሲያሸንፍ ይኸው ግብ ጠባቂ አሌክሳንደር ኒብል ዘጠና ደቂቃ ተሰልፎ ነበር። የሻልከ ደጋፊዎች ቅዳሜ ለት በወዳጅነት ጨዋታው ምንም ባይሉም አርብ ለት ግን ስታዲየም ውስጥ ኒውብል ይውጣ ሹበርት ይግባ እያሉ በመዘመር የሻልከ ሁለተኛ ግብ ጠባቂን መፈለጋቸውን አሳይቷል። 33 ነጥብ ይዞ በደረጃ ሰንጠረዡ አራተኛ ላይ የሚገኘው ቦሩሲያ ዶርትሙንድ ባለፈው በኦፍናይም ሁለት ለአንድ መሸነፉ ብዙዎችን አስገርሞ ነበር። በ18ኛው ዙር ግን ቅዳሜ ለት ቀንቶታል። አውክስቡርግን ያሸነፈው አምስት ለሶስት ነው። ቮልስቡርግን ሁለት ለዜሮ አሸንፎ የክረምት ረፍት ያደረገው ባያሚሽን ቡንደስሊጋው ክረፍት መልስ ሲጀምርም ግብም ቀንቶታል። ሄርታ ቤርሊንን ትናንት በሜዳው የግብ ጎተራ አድርጎ አራት ለዜሮ አሸማቆታል። የአሰልጣኝ የርገን ክሊንስማን ቡድን ሄርታ ቤርሊን ለአንድ ሰዓት ያህል ግቡን ሳያስደፍር ቆይቶ ነበር። በስድሳኛው ደቂቃ ላይ ግን ቶማስ ሚለር የመጀመሪያውን ግብ አስቆጥሯል። በሰባ ሶስተኛው ደቂቃ ላይ የተሰጠችው ፍጹም ቅጣት ምት ግን እንደ ክሊንስማን ተገቢ አይደለችም። የቤርሊኑ አሰልጣኝ የርገን ክሊንስማን ምንም እንኳን በሰፋ ልዩነት ሽንፈት ቢገጥመውም ሜዳ ላይ የነበሩትን አስራ አንዱን ተጫዋቾች ግን አድንቋል። ክሊንስማን አድና ቆትን የቸረው ቡድኑ ሊሸነፍ የቻለው ይህች ፍጹም ቅጣት ምት በሮበርት ሌቫንዶቭስኪ ከመረብ በማረፏ ነው ሲል ተከራክሯል። ሶስተኛዋን ቲያጎ አራተኛዋን ፔሪሲች በ76ና 84ኛው ደቂቃ ላይ አስቆጥሯል። በዚህም ባይ ሚንሽን ሰላሳ ስድስት ነጥብ ይዞ የቦሩሲያ ሚንሽን ግላድ ባህን ሁለተኛ ደረጃ መረከብ ችሏል። ከመሪው ላይፕሲሽ የሚበለጠው በአራት ነጥብ ሲሆን ሚንሽን ግላድ ባህን በአንድ ነጥብ በልጧል። የሜዳ ቴኒስ። በአውስትራሊያ የሜዳ ቴኒስ ግጥሚያ ሜልቦርን ውስጥ የ15 ዓመቷ ኮኮ ጋውፍ ልምድ ያላት የአገሯ ልጅ አሜሪካዊቷ ቬኑስ ዊሊያምስን ዛሬ ማሸነፏ አስደምሟል። ኮኮ ብቃቷ ማሳየት የጀመረችው ባለፈው ዓመትም የ39 ዓመቷ ቬኑስ ዊሊያምስን በዌምብልደን የመጀመሪያ ዙር በማሸነፍ ነበር። ልክ እንዳምና ሁሉ ዛሬም 7 ለ6 እና 6 ለ3 ነው ያሸነፈቻት። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።